ስፖርት። ጤና ይስጥልኝ አድማጮች፣ እንደምን ቆይታችኋል? ኢትዮጵያዊቱ አትሌት ዓለምዘርፍ የኋላው በግማሽ ማራቶን የሩጫ ፉክክር አየርላንድ ውስጥ ክብረ ወሰን ሰብራለች። በወንዶች ፉክክርም ድሉ የኢትዮጵያ ነበር። በወዳጅነት የእግር ኳስ ግጥሚያ ኢትዮጵያ ዩጋንዳን ሁለት ለአንድ አሸንፋለች። በጃፓን ፓራሊምፒክ የአካል ጉዳተኞች የስፖርት ውድድር ጀርመን የመጀመሪያውን ወርቅ ትናንት በትሪያትሎን ውድድር አግኝቷል። በጠረጴዛ ቴኒስም ወርቅ ቀንቶታል። ሊዮኔል ሜሲ ለፓሪሳን ጀርሞ ከፈረመ ከ19 ቀናት በኋላ ትናንት የመጀመሪያ ግጥሚያውን አከናውኗል። በምሽቱ ግጥሚያ እምባፔ ኮከብ ሆኖ አምሽቷል። ቼልሲ በ10 ተጫዋቾች አንፊልድ ላይ ነጥብ ተጋርቶ ወጥቷል። አርሰናል በማንቸስተር ሲቲ ተንኮታኩቷል። በጀርመን ቡንደስሊጋ ግብ አዳኙ ሮበርት ሌቫንዶቭስኪ ላይ የሚደርስበት አልተገኘም። ትናንት ሄትሪክ ሰርቶ ለቶማስ ሚለርም ግብ አመቻችቷል። ከተጨማሪ የስፖርት ዘገባ ጋር አብራችን ቆዩ። ኢትዮጵያዊቷ አትሌት ያለምዘርፍ የዋላው አየርላንድ ውስጥ በተከናወነው የግማሽ ማራቶን የሩጫ ፉክክር ትናንት ክብረ ወሰን ሰብራለች ቀደም ሲል ክብረ ወሰኑ በኬንያዊቷ ሩት ቺፕን ጌቲች 64 ደቂቃ ከ2 ሰከንድ የተያዘ ነበር ያለምዘርፍ የግማሽ ማራቶኑን በአንደኛነት ለማጠናቀቅ የፈጀባት ጊዜ 63 ደቂቃ ከ43 ሰከንድ ነው ከውድድሩ በኋላም በሰጠችው ቃለመጠይቅ ህልሜ እውን ሆኗል በማለት በሕይወቷ ሙሉ የለፋችበትን ፍሬ በማየቷ ደስቷን ገልጣለች አትሌት የዓለም ዘርፍ የዋላው በጃፓን ቶኪዮ ኦሎምፒክ ተሳታፊ አልነበረችም። በወቅቱ ሄንጌሎ ውስጥ በነበረው የ10ሺ ሜትር የማጣሪያ ውድድር 30 ደቂቃ ከ20.77 ሰከንድ በመሮጥ በአራተኛነት ነበር ያጠናቀቀችውም። ይህ እንደ ኦሎምፒክ ላሉ ወሳኝ ውድድሮች ለመታጨት ወቅታዊ የአትሌቶች ብቃት ላይ ብቻ መመስረት የሚኖረውን ተጽዕኖ ያመላክታል። ምናልባትም የኢትዮጵያ አትሌቲክስ ፌዴሬሽንና ኦሎምፒክ ኮሚቴ ሊያስቡበት የሚገባ ጉዳይ ነው። አይርላንድ ውስጥ በተከናወነው የግማሽ ማራቶን የወንዶ ሰከንዶች ፉክክርም፣ ጀማል ሂመር አንድ ሰዓት ከ29 ሰከንዶች በመሮጥ አንደኛ ወጥቷል። ሌላኛው ኢትዮጵያዊ አትሌት ተስፋውን አካል ነው፣ በአንድ ሰከንድ ብቻ በመዘግየት ሁለተኛው ሆኖ ጨርሷል። ኬንያው ሻድራክ ኪሚኒንግ ከውድድሩ አሸናፊ ጀማል በሁለት ሰከንዶች ብቻ ዘግቶ ሶስተኛ ደረጃን ይዟል። ፓሪስ ከተማ ሻርሌ ስታዲየም ውስጥ በሳምንቱ መጨረሻ ላይ በተከናወነው የፓሪስ ዳያመንድ ሊግ ውድድርም ኢትዮጵያውያን አትሌቶች የሁለተኛና ና የአምስተኛ ደረጃን አግኝቷል። አትሌት እጅጋየው ታየ በ3000 ሜትር በተደረገ ውድድር ሁለተኛ በመውጣት አጠናቃለች። አትሌት ፋንቱ ወርቁ የአምስተኛ ደረጃን አግኝታለች። ውድድሩን ክብረ ወሰን በመስበር በበላይነት ያጠናቀቀችው የቡሩንዲዋ ፍራንሲን ኒዮንሳባ ነች። የፓሪሷ ወኪላችን ሃይማኖት ጥሩነህ ትናንት ውድድሩ በተካሄደበት ሻርሌ ስታዲዮን በመገኘት ቀጣዩን ዘገባ ልካልናለች። ኮቪድ ወረርሽኝ በኋላ በፈረንሳይ የመጀመሪያው የፓሪስ ዳይመንድ ሊግ ነው እየተካሄደ የሚገኘው የሴቶች የሶስት ሺ ሜትር ርቀት ውድድር ተከናውኖ ነበር። በዚህ ውድድር ላይም ኢትዮጵያውያን አትሌቶች ጥሩ ፉክክር በማድረግ ውድድራቸውን በሁለተኝነትና በአምስተኝነት አጠናቀዋል። በዚህ ውድድር ላይ ተሳታፊ የነበሩት አትሌቶቻችን እጅጋየሁ ታዬና እንዲሁም ደግሞ ፋንቱ ወርቁ ነበሩ። ሁለቱ አትሌቶች በጣም በአሁኑ ሰዓት ላይ ከስምንት መቶ ሜትር አሁን ወደ ረጅም ርቀት እየመጣች ትገኘው፣ የሩዋንዳ አትሌት ፍራንሲስ ናዮ ሳባ ከፍተኛ ፉክክር ገጥቧቸው ነበር። እቺ አትሌት ከጥቂት ሳምንት በፊት በዩጂን በተደረገው የዳይመንድ ሊግ ውድድር ላይ በሁለት ሺህ ማይል ተሳትፎ አንደኛ ወጣ ነበር። ዛሬ ደግሞ በሶስት ሺህ ሜትር ርቀት ውድድሩን እንግዲህ ከመጀመሪያው አስቀድማ በመውጣት ትልቅ ፉክክር አንደኛውን ሁና አጨርሳለች። እንግዲህ እዚህ ውድድር ስታሸንፍ በጣም የሚገርመው ነገር የገባችበት ስምንት ደቂቃ ከአስራ ዘጠኝ ሰከንድ ነጥብ ሰማኒያ ማክረ ሰከንድ የዓለም ፈጣኑ ሰዓት ነው ተመዝግቧል። እንዲሁም ደግሞ የሀገሯ ናሽናል ሪከርድን ሰብራለች። የዚህ የውድድሩን ደግሞ የሚቲንግ ሪከርድንም በመስበር ጭምር ነው ያሸነፈችው። ሁለተኛ አሁና የወጣችው ጅጋ እጅጋ እየውታየም በስምንት ደቂቃ አስራ ዘጠኝ ነጥብ ከሀምሳ ሁለት ማይክሮሰከንድ የገባችበት ሰዓት የግሏን ምርጥ ሰዓት ያስመዘገበችበት ውድድር ነው የነበረው። ውድድሩ ኬንያዊቷ ማርጋሬት ኬሊሞ ሶስተኛውና ነው የጨረሰችው። እሷም እንዲሁ የግሏን ምርጥ ሰዓት ያስመዘገበችበት ውድድር ሆኖ ነው የተጠናቀቀው። በሌላ የአትሌቲክስ ዜና ጃፓን ቶኪዮ ውስጥ በተካሄደው የፓራሊምፒክ የ1500 ሜትር የሴቶች የሩጫ ውድድር ኢትዮጵያዊቷ ትዕግስት ገዛኝ አሸናፊ ሆናለች። ትዕግስት በፓራሊምፒክ ውድድር ለኢትዮጵያ የወርቅ ሜዳሊያ በማስገኘት የመጀመሪያዋ አትሌት ናት። በተያያዘ ዜና በፓራሊምፒክ ውድድር ጀርመን የመጀመሪያውን ወርቅ ትናንት በትሪያትሎን ወስዷል። በጠረጴዛ ቴኒስም ትናንት ወርቅ ሲያገ የሚገኝ በ100 ሜትር ዝላይ ደግሞ ዛሬ የነሐስ ሜዳሊያ ጀርመን አግኝቷል። እግር ኳስ ወደ እግር ኳስ ዜና ስንሻገር ደግሞ ኢትዮጵያ ዩጋንዳን ትናንት በወዳጅነት ግጥሚያ ሁለት ለአንድ አሸንፋለች። ኢትዮጵያ ለዓለም ዋንጫ ማጣሪያ የመጀመሪያ ግጥሚያዋን የፊታችን አርብ ማታ ከጋና ቡድን ጋር ታከናውናለች። አንድ ቀን ቀደም ብሎ ከአንጎላ ጋር የምትገጥመው ግብፅ ወሳኝ አጥቂ የሊቨርፑሉ ሞሐመድ ሳላ እንደማይሰለፍ ተገልጧል። ሞሳላ የማይሰለፈው እንግሊዝ ውስጥ ባለው የኮሮና ተዋሲ የጉዞ ገደብ የተነሳ ነው። ግብፅ በኮሮና የተነሳ በብሪታንያ የጉዞ ቀይ መዝገብ ውስጥ genialle ዓለም አቀፉ የእግር ኳስ ማኅበራት ፌዴሬሽን በእንግሊዝኛ ምዕፃሩ ፊፋና የአፍሪቃ እግር ኳስ ኮንፌዴሬሽን ካፍ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን የአፍሪቃ ተጫዋቾችን ለጉዞ እንዲፈቅዱ ያቀረቡት ማመልከቻ አለመሳካቱም ተዘግቧል። ግብፃዊው አጥቂ ሞሳላ ቡድኑ ሊቨርፑል ቅዳሜ ዕለት በሜዳው አንፊልድ ከቼልሲ ጋር በነበረው ግጥሚያ አቻ የምታደርገውን ግብ በፍጹም ቅጣት ምት አስቆጥሯል። በዕለቱ ግጥሚያ የቼልሲው ሪቼ ጄምስ ግብ የምትሆን ኳስ በመጀመሪያው አጋማሽ ማጠናቀቂያ ላይ በእጁ በማውጣት በቀይ ካርድ ከሜዳ ተሰናብቷል። ከረፍት መልስ የቼልሲው አሰልጣኝ ቶማስ ቱሁል በአብዛኛው በመከላከል ላይ የተመሰረተ ጨዋታቸው ሊቨርፑልን በሜዳው እንዳያሸንፍ አድርጎታል። በሌሎች ጨዋታዎች ማንቸስተር ሲቲ አርሰናልን አምስት ለዜሮ በሆነ ሰፊ ልዩነት አንገት አስደፍቷል። አርሰናል እስካሁን ያደረጋቸውን ሶስት ጨዋታዎች ተሸንፎ ዘጠኝ የግብዳ አለበት። ገና ሶስተኛ ዙር ጨዋታ ቢሆንም አርሰናል እንደ ኖርዊች ሲቲ የደረጃ ሰንጥረዡ ግርጌ ላይ ለመስፈር ተገዷል። አስቶን ቪላ ከብሬንትፎርድ ጋር አንድ እኩል ሲወጣ ኒውካስል ዩናይትድ ከሳውስ ሃምፕተን እንዲሁም ዌስት ብሮሚች ዩናይትድ ከክሪስታል ፓላስ ጋር ሁለት እኩል ተለያይቷል። ኤቨርተን ብራይተንን 2 ለ 0 ላይስተር ሲቲ ደግሞ ኖርዊች ሲቲን ሁለት ለአንድ አሸንፏል። ትናንት በተደረጉ ሶስት ግጥሚያዎች በርንሌይ ከሊድስ ዩናይትድ ጋር አንድ እኩል ተለያይቷል። ቶትናም ሆትስፐር ዋትፎርድን እንዲሁም ማንቸስተር ዩናይትድ ወልቨርሃምተንን አንድ ለዜሮ ድል አድርጓል። ቶትናም በትናንቷ ብቸኛ ግብ ነጥቡን ዘጠኝ አድርሶ በመሪነት ተኮፍሷል። ዌስትሃም፣ ማንቸስተር ዩናይትድ፣ ቸልሲና ሊቨርፑል በተመሳሳይ ሰባት ነጥብ አምስት የግብ ክፍያና አንድ የግብዳ እኩል ደረጃ ይዟል። ተመሳሳይ ነጥብ ያለው ኤቨርተን ከሌሎቹ በአንድ የግብ ክፍያ ተበል ጦ ስድስተኛ ደረጃን ይዟል። ቡንደስሊጋ በጀርመን ቡንደስሊጋ የእግር ኳስ ውድድር ደግሞ ባየርን ሚንሽን ሄርታ ቤርሊንን በሰፋ የግብ ልዩነት አምስት ለዜሮ አንኮታክቷል። ሚንሽን አሊያንስ አሬና ስታዲየም ውስጥ በ25000 ተመልካቾች ፊት በተከናወነው ግጥሚያ ቀዳሚዋን ግብ ስድስተኛው ደቂቃ ላይ ለቶማስ ሚለር ያመቻቸው ግብ አዳኙ ሮበርት ሌቫንዶቭስኪ ነው። በቀዳሚው ግጥሚያ ፖላንዳዊው አጥቂ ሮበርት ሌቫንዶቭስኪ ሶስት ግቦችን አከታትሎ በማስገባት ትሪክ ሰርቷል። ታዳጊው ሙሳይላም 49ኛው ደቂቃ ላይ አንድ ግብ አስቆጥሯል። ቮልስቡርግ ላይፕሲሽን 1 ለ0 ሲያሸንፍ ቦሩሲያ ሚንሽን ግላድባህ በኡኒዮን ቤርሊን የ2 ለ1 ሽንፈት ገጥሞታል። ፍራይቡርግ ሽቱትጋርትን 3 ለ2 ማይንስ ግሮይተር ፊርትን ሶስት ለምንም አሸንፏል። አውክስቡርግ በባየርን ሌቨርኩሰን የአራት ለአንድ ሽንፈት ሲገጥመው ከን ቦሆምን ከን ከተማ በሚገኘው ራይን ኢነርጂ ስታዲየም ውስጥ ሁለት ለአንድ ረትቷል። አርሚኒያ ቢሌፌልድ ከፍራንክፉርት ጋር አንድ እኩል ወጥቷል። ዶርትሙንድ ሆፍንሃይምን 3 ለሁለት አሸንፏል ለፓሪስ አንጃርሞ በፈረመ በአስራ ዘጠነኛ ቀኑ ትናንት የመጀመሪያ ግጥሚያውን ያደረገው አርጀንቲናዊው አጥቂ ሊዮኔል ሜሲ የ24 ደቂቃዎች የሜዳ ቆይታው እምብዛም ነበር። ብራዚሊያዊው ጓደኛው ኔይማርን በ66ኛው ደቂቃ ላይ የተካው ሊዮኔል ሜሲ እንደ ኬሊያ ምባፔ የጎላ ብቃቱን አላሳየም። በትናንቱ ግጥሚያ ተጋጣሚ ቡድኑ ሬሚ ላይ ሁለት ግቦችን ያስቆጠረው ኬሊያን ምባፔ የምሽቱ ኮከብ ሆኖ ገኖ ወጥቷል። በፍጥነትና ቅልጥፍናም የተጋጣሚ ቡድን ተጫዋቾችን ሲያስጨንቅ ቆይቷል። የዓለም አቀፍ ኦሎምፒክ ኮሚቴ የቀድሞ ፕሬዝዳንት ዣክ ሮዥ ትናንት በ79 ዓመታቸው አረፉ። ዣክ ሮዥ እንደ ጎርጎሪዮስ አቆጣጠር ከ2001 እስከ 2013 ድረስ የኮሚቴው ፕሬዝዳንት ሆነው አገልግሏል። ከዚያም የድርጅቱ የክብር ፕሬዝዳንት ነበሩ። ዣክ ሮዥ ጌንት ቤልጅየም በሚገኘው የሕክምና ተቋማቸው ውስጥ የአጥንትና መገጣጠሚያዎች ቀዶ ጠጋኝም ነበሩ። በተቋማቸው 5000 ሕሙማንን የተመለከቱ ሲሆን 800 የቀዶ ጥገናዎችንም ማከናወናቸው የህይወት ታሪክ ጽሁፋቸው ያትታል። የህክምና ባለሙያው የቀድሞ የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት በኃይል ሰጪ ንጥረ ነገር ላይ ባላቸው ጠንካራ የተቃውሞ አቋምም ይታወቃሉ። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።